ባለፈው አስር ዓመታት አፍሪካ ውስጥ የሚገኙ እስላማዊ አማጽያንን ጥቃት ለመዋጋት ስፍር ቁጥር የሌለው ወታደራዊ እርዳታና ዶላሮች ጎርፈዋል። ስለ ችግሩ መንስኤና መፍትሄ ለመምከር በርካታ ፎረሞችና ስልጠናዎችም ተካሂደዋል። ችግሩ ግን እየባሰበት መጣ እንጂ የትም አልሄደም። ከእስላማዊ አማጽያን ጋር ተያይዞ በአህጉሪቱ የደረሰው ሞት ባለፈው ዓመት በ50 ከመቶ ያህል አሻቅቧል ከ19 ሺህ በላይ ሰዎች የሞቱ ሲሆን አብዛኞቹ በምዕራብ ሳህል ክልል መሆናቸውን ከአፍሪካ ስትራቴጂክ ጥናቶች ማዕከል የተገኘው መረጃ አመልክቷል። ጥቃቱ መልክዓ ምድራዊ አቅጣጫ ይዞ በምዕራብ አፍሪካ የባህር ዳርቻ ወደሚገኙት ግዛቶችና የቻድ ሀይቅ ተፋሰሶች ወደ መሳሰሉት ሌሎቹ አዳዲስ ክልሎች እየተስፋፋ ነው። ጆቫኒ ቢሃ በምዕራብ አፍሪካና ሳህል የተባበሩት መንግስታት ድርጅት ጽሕፈት ቤት ኃላፊ ናቸው። በምዕራብና በማዕከላዊ አፍሪካ ያለው የደህንነት ሁኔታ እየተበላሸ መምጣቱ ምስጢር አይደለም። አሸባሪ ቡድኖች ብዙና የተወሳሰቡ ችግሮች ያሉበትን ቀጠና በተለይም ደግሞ የአካባቢውን የፖለቲካ የማህበራዊ፣ ኢኮኖሚ እንዲሁም ደግሞ እኩልነት አለመኖርና ድክመትን እየተጠቀሙበት መሆኑ ግልጽ ነው። የክልሉ ፈተና የክልሉ ምላሽ እንዲሰጠው እየጠበቀ ነው። ኃላፊዋ የትኛውም አገር የአክራሪ ጽንፈኝነትና ሽብርተኝነትን ጥቃት ለብቻው አልተዋጋም ሲሉ አክለዋል። እንደ አውሮፓ አቆጣጠር በ2015 የተባበሩት መንግስታት የአመጸኞችን ጥቃት ለመከላከል የጽንፈኝነትን ጥቃት የመከላከያ መርሃ ግብር ነድፈዋል። የዚህ ሳምንቱ ስብሰባም የዚያን መርሃ ግብር በመገምገም በተናጥል የሚገኙ ክልሎችና መንግስታት የመርሃ ግብሩን ስትራቴጂ እንዴት አድርገው በተሻለ መንገድ ተግባራዊ ማድረግ እንደሚችሉ ይመለከታል። ስብሰባው የተሰናዳው በምዕራብ አፍሪካና ሳህል የተባበሩት መንግስታት ጽህፈት ቤት በስዊስ ፌዴራል የውጭ ጉዳይ ሚኒስቴር እና በሴኔጋል የመከላከያና ደህንነት ከፍ ከፍተኛ የጥናት ማዕከል ነው። በጋና የብሔራዊ ደህንነት ሚኒስትር አልበርት ካንዳፖ አገራቸው በምዕራብ አፍሪካ የባህር ዳርቻ ከሚገኙት አገሮች መካከል ምንም አይነት የሽብርተኝነት ጥቃት አስተናግዳ የማታውቅ ብቸኛ አገር መሆኗን ተናግረዋል። ምንም እንኳ ዳፓ ጋና ከሽብር ጥቃት ነፃ ልትሆን ስለቻለችበት ምክንያት እርግጠኛ አለመሆናቸውን ቢያምኑም የተባበሩት መንግስታት መርሃ ግብር ከወጣ በኋላ አገራቸው ብሔራዊ ማዕቀፉን በመርሃ ግብሩ መሰረት ተግባራዊ ማድረጓን ያስረዳሉ። ሥልጣን ላይ ባለው መንግሥት ብቻ የሚሆን ነገር አይደለም። እንደዚህ በፍጹም አይሠራም። ንዑሳኑ ፓርቲን ማሳተፍ ያስፈልግሃል። የሲቪል ማኅበረሰብ ድርጅቶችን ማሳተፍ፣ የሴቶች ድርጅቶችና ወጣቶችን ማሳተፍ ያስፈልጋል። ጋና ጥቃትን ለመከላከል ከምታደርገው ጥረት አንዱ ለጽንፈኝነት የተጋለጡ እንደ መጠጥ ውሃ፣ ትምህርት ቤቶችና ክሊኒኮች ያሉ የማህበረሰብ ግብአቶችን ከጥቃት መከላከልን ያካትታል ሲሉ ካንዳ ባሆ ተናግረዋል። ባለፈው ወር በተባበሩት መንግስታት የልማት መርሃ ግብር የወጣው ሪፖርት ከሰሃራ በታች ካሉ የአፍሪካ ሀገሮች የሽብርተኝነት ቡድኖችን ከተቀላቀሉት ውስጥ 25 ከመቶ የሚሆኑት በዋነኝነት ስራ ፍለጋ መሆኑን አመልክተዋል። ይህ እንደ ኤሮፓ አቆጣጠር በ2017 ከነበሩት አራት እጥፍ ያህል ያደገ ነው። እነዚህ የሚያመለክቱት ዋነኛው ምክንያት ሃይማኖት የመሆኑ ጉዳይ ከ57 ከመቶ ቀንሶ ወደ ተመልማዮቹ መካከል 17 ከመቶ መሆኑን አመልክተዋል። በቡርኪና ፋሶ የግራናዳ አማካሪ ተቋም የደህንነት ባለሙያ የሆኑት መሐሙዱ ሳቫዶግ ስብሰባው የተቀናጀ ምላሽ ስለማስፈለጉ ግንዛቤ ያስጨብጣል ብለው ተስፋ ማድረጋቸውን ይገልጻሉ። እያንዳንዱ ሀገር ወሰን ተሻጋሪ ለሆኑ ችግሮች የራሱ የሆነ ስትራቴጂና መፍትሄ አለው። ይሁን እንጂ በጸረ ሽብርተኝነት ውጊያው ድንበሮችን መርሳት ይኖርብሃል። በአገሮች መካከል ህብረት፣ ግልጽ ውይይት፣ ክልላዊ ወይንም አህጉራዊ ምላሽ ከሌለ እጅግ አስቸጋሪ ይሆናል። ውይይቱ እስከ ሐሙስ ድረስ መቀጠሉ ተመልክተዋል።